የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ጥቅምት 4 2012 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ከሰሞኑ በረሃብ አድማ ላይ የነበሩ የአማራ ብሔራዊ ንቅናቄ አብን አባላት ለአድማው ያበቃቸው ምክንያት ምንድን ነው? ምክንያታቸው እንግዲህ ካያያዛቸውና ፍርድ ሲሰጣቸው ጋር ተያዘ ነው። የአብን ሊቀመንበር የሆኑትን ዶክተር ደሳለኝ ጫኔን የሰማናቸው። በሌላ ዜና ኢትዮጵያ በአባይ ግድብ ልታመነጨው እቅድ የያዘችለትን መጥ የኃይል መጠን ቀንሳለች ወይ ስንል ጠይቀናል። ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ኃይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም። የታላቁ ህዳሴ ግድብ ግንባታ ሂደት ኃላፊ ኢንጂነር ክፍሌ ሆሮ ናቸው። ዝርዝሩ በምሽቱ ይደመጣል። ከወጣቶች መንደር የሚያደርሱን የወጣቶችን ድምፅ የሚያሰሙን መሰናዳዎችና ዘገባዎችም አሉን። የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ። እኔ ደግሞ ኤደን ገረሞ። ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከዜናዎቹ ጋር ተመልሼ ወደ እናንተ መጥቻለሁ። ሞዛምቢክ ከቅኝ አገዛዝ ነፃ ከወጣችበት ጊዜ አንስቶ ያችን ሀገር ሲያስተዳድር ለቆየው ገዢው የፍሬሊሞ ፓርቲ የመጀመሪያው ግዙፉ ፈተና ይሆናል በተባለ ሂደት ዛሬ ብሔራዊ ምርጫ በማካሄድ ላይ ነች። የአገሪቱ ፕሬዝዳንት ምርጫው በቅርብ ክትትል እየተካሄደ ነው ቢሉም የሲቪል ማህበራት ወኪሎች ግን በሺዎች የተቆጠሩ የምርጫ ታዛቢዎች የፍቃድ ማረጋገጫ በባለስልጣናቱ ተነፍገዋል ሲሉ ከሰዋል። በሰሜኑ የሀገሪቱ ክፍል እየበረታ የመጣ የሸማቂዎች ጥቃትና እንዲሁም በደቡብ የቅድመ ምርጫ ዘመቻ ላይ በነበሩ ወገኖች ላይ መሰል ጥቃቶች ተከፍቶ ሳለ ፕሬዚዳንት ፊሊፕ ኒዩሲ ግን ሞዛምቢክ ሰላም አልተለያትም ሲሉ አስተባብለዋል። በዛሬው የምርጫ ሂደት ላይም ተቃዋሚው የሬናሞ ፓርቲ ብርቱ ተፎካካሪ ሆኖ ቀርቧል። ሩሲያና አውሮፓን በሚመለከቱ ጉዳዮች የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አማካሪ የነበሩት ፊዮና ሂል ፕሬዚዳንቱ ከስልጣን ለመወገድ በሚያበቃ ደረጃ ወንጀል ፈጽመው እንደሆነ ለተያዘው ምክር ቤታዊ ምርመራ የምስክርነት ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ከአምባሳደርነቱ እንዲነሱ መደረጉን አጥብቀው ተቃውሞ እንደነበር ገልጸዋል። የዩክሬን ላይ ጫና ለማሳደር የሚደረገው ሙከራ አሳሳቢነቱን ለዋይት ሀውስ ነገረ ፈጆች እንዲያሳውቁ የቀድሞ የብሔራዊ ጸጥታ አማካሪ ጆን ቦልተን መመሪያ ሰጥተዋቸው እንደነበርም አመልክተዋል። ሂል የምስክርነት ቃላቸውን የሰጡት በዝግ ችሎት ሲሆን አሶሺየትድ ፕሬስ፣ ኒውዮርክ ታይምስ እና ዋሽንግተን ፖስት የተሰጠውን የምስክርነት ቃል በቅርበት የሚያውቁ ሰዎችን ዋቢ አድርገው በዝርዝር ዘግበዋል። ምክትል ረዳት የውጭ ጉዳይ ሚኒስትር ጆርጅ ኬንትም ዛሬ ቃላቸውን ይሰጣሉ። አፍጋኒስታን ውስጥ በቅርቡ የተከናወነውን የፕሬዝዳንታዊ ምርጫ ሂደት ኢላማ ባደረጉ የታጣቂ ቅጣት ጥቃቶች የተገደሉትን ሰማኒያ አምስት ሰዎች ጨምሮ በትንሹ አራት መቶ ስልሳ ሲቪሎች ላይ ጉዳት መድረሱን የተባበሩት መንግስታት ድርጅት ያካሄደው ምርመራ አስታወቀ። የመንግስታቱ ድርጅት የአፍጋኒስታን ድጋፍ ሚሽን ዛሬ ባወጣው ልዩ ሪፖርት ከደረሰው ጉዳት ሰማኒያ ከመቶውን ታሊባን ምርጫውን ለማደናቀፍ ሆን ብሎ ሁከት የመፍጠርና መራጮችን የማስፈራራት ዘመቻ ያደረሰ መሆኑን የገለጸው ታጣቂው ቡድን መራጮች ድምጽ ሊሰጡ እንዳይወጡ በይፋ ሲያስጠነቅቅና ተዋጊዎቹ በምርጫ አደራጆችና በምርጫ ጣቢያ ጸጥታ ጥበቃ አባላት ላይ ጥቃት እንዲያደርሱ ትእዛዝ መስጠቱ ይታወሳል። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛቸዋለን። ጋቤና ቪኦኤ የአዲሱ ትውልድ ድምፅ፣ ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ለአራት ቀናት ያህል በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተሰምተዋል። በዚህ ምክንያት በፖሊስ አባላት ማስፈራሪያና ዛቻ እየደረሰባቸውና የፍርድ ሂደቱም በአግባቡ እየታየ ያለመሆኑን እንደሆነ የፓርቲያቸው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ ተናግረዋል። ከአመራሮቹ መካከል የአብን የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ፣ የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤት አባል አቶ ሲሳያል ታሰብ ይገኙበታል። አስቴር ምስጋናው ዝርዝሩን እንዲህ ይዘዋለች። የንቅናቄው ሊቀመንበር ዶክተር ደሳሌ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር አራት ወራትን ቢያስቆጥሩም የተቀላጠፈ ፍትህ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት። ለአለፉት አራት ቀን አማራዎች እና የአብን አመራሮች አባላት የረሃብ አድማ አድርገው ነበር። ምክንያታቸው እንግዲህ ካያያዛቸውና ፍርድ ሂደታቸው ጋር የተያያዘ ነው። አንደኛ የሕይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ፣ ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብታችን ስንጠይቅ፣ የረሃብ አድማም ለማድረግ ስንሞክር ለምን አደርጋላችሁ እርምጃ እንወስድባቸዋለን ሚል

ብናገኝበታም ል ከዚ ጋር የተያዘ ነው። ጥያቄዎቻቸው ቁጥራቸው ሀያ ሶስት የሚሆኑ የአብን አመራሮችና አባላት የደራ አማራ ማንነት ኮሚቴዎች አክቲቪስቶችና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ተወላጆች ለአራት ቀናት ያህል በረሃብ አድማ የቆዩ ሲሆን ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት። ዛሬ ምግብ ገብቶላቸዋን፣ ተቀጥለዋል፣ ተመግበዋል። ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን የህዝብ ግንኙነት ኃላፊን ለማነጋገር የእጅ ስልካቸው ላይ በተደጋጋሚ ብደውልም ማግኘት አልቻልኩም። መልስ እንዳገኘው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ የሚቀርበው። ወደ ቀጣዩ ዘገባ እንሻገር። ከሰሞኑ አንዳንድ የመገናኛ ብዙኃን ኢትዮጵያ በአባይ ግድብ ላይ በመገንባት ላይ ካለው ታላቁ የሕዳሴ ግንብ ግድብ ለማመንጨት እቅድ ይዛለት የነበረውን የኃይል መጠን ዝቅ እንዳደረገች ዘግበዋል። የታላቁ ህዳሴ ግድብ ግንባታ ሂደት ዋና ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግን ቀድሞ ከተቀመጠው የኃይል መጠን እቅድ የተቀየረ ነገር የለም ብለዋል። ለጥቅም የሚውሉ ተርባይኖች ግን በቁጥራቸው ከታቀደው እንዲቀንሱ የማድረግ ሀሳብ መኖሩንም ተናግረዋል። ሀብታሙ ስዩም ዝርዝሩን እንደዚህ ያሰማናል። ስምንት ዓመታትን ያሳለፈው ታላቁ የኢትዮጵያ ህዳሴ ግድብ የግንባታ ሂደትን ይቆጣጠሩ ዘንድ ልክ የዛሬ ዓመት በሟቹ ኢንጂነር ስመኘው በቀለ የተተኩት ኢንጂነር ክፍሌ ሆሮ የግንባታው ሂደት በመልካም ፍጥነት እየተከናወነ መሆኑን ያምናሉ። በአሁኑ ጊዜ የግድቡን ስራ በተመለከተ ዋናው ግድብ ከሰማንያ በመቶ በላይ ተጠናቋል። እንደዚሁም የኮሪቻ ግድብ ከዘጠና ስድስት በመቶ በላይ ተጠናቋል። የጎርፍ ማስተንፈሻም ከዘጠና ስድስት በአጠቃላይ የሲቪል ስራዎቹን በተመለከተ ከሰማንያ አራት ፐርሰንት በላይ ተጠናቋል። ሌላው የኤሌክትሮ መካኒካል ስራዎችን በተመለከተ ዘጠኝ ጀነሬተሮች ተገዝተው አንዳንድ ስራዎች ገጠማዎች እየተጀመሩ ነው። እንደዚሁም ሌሎች የቀሩት ደግሞ ሽብረካ ላይ ናቸው። ቅድመ ሀይል ማመንጫ የሚሆኑ ሁለት ዩኒቶች ስራ ተጀምሮ አሁን በሙሉ አቅማቸው እየሰሩ ነው። ግድቡ በየአመቱ እንዲያመነጨው እቅድ የተያዘለት ኃይል መጠን አስራ አምስት ሺ ሰባት መቶ ስልሳ ጌጋዋት አወር መሆኑን ለነገሩ ኢንጂነር ክፍሌ ከሰሞኑ በአንዳንድ የመገናኛ ብዙሀን ዘንድ ግድቡ ቀድሞ እንዲያመነጭ እቅድ ከተያዘለት መጠን ያነሰ እንዲያመነጭ ሊደረግ መሆኑን መዘገቡን በማንሳት ስለ እውነተኝነቱና ለዚህ ውሳኔ እንዴት ሊደረስ እንደቻለ ጠይቀናችኋል። አንድ ግድብ የሚያመነጨው ኃይል የሚወሰነው በግድቡ ውስጥ ተጠራቅሞ ተርባይኖችን ሊመታ የሚችለው አመታዊ አማካይ የውሃ መጠን፣ እንዲሁም ውሃው በምን ኃይል ተንደርድሮ ተርባይኑን ይመታል የሚሉ ጉዳዮች መሆናቸውን ያወሱት ኢንጂነሩ 145 ሜትር ከፍታ ካለው የህዳሴው ግድብ ጋር በተያያዘ ለውጥ ባለመኖሩ ቀድሞ ያመነጫል ተብሎ ከተያዘለት መጠን ባነሰ እንዲያመነጭ የሚሆንበት ምክንያት የለም ሲሉ ይሟገታሉ። ሆኖም ያመነጨውን ኃይል ወደ ተጠቃሚዎች ለማድረስ በጥቅም ላይ ሊውል የሚገባ የተርባይኖች ቁጥር ላይ ለውጥ መኖሩን ያስረዳሉ። አሁን ግልጽ መሆን ያለበት ቀደም ሲል የብረታብረትና ኢንጂነሪንግ ኮርፖሬሽን አስራ ስድስት ተርባይኖች ነበረ የታቀደው። ከአስራ ስድስቱ ተርባይኖች ለአስራ ሶስቱ የኮንትራት ውል ተፈርመው ነበር ቮይት የሚባል ካምፓኒ እንደዚሁም ጂኢ የሚባል ካምፓኒዎች በአለም ላይ የታወቁ ናቸው እነዚህ ለአስራ ሶስቱ ውል ገብተናል ሶስቱ ውል አልተገባም በእንጥልጥል ላይ ነበረ ግን እነዚህ ሶስቶቹ አስፈላጊ ናቸው ወይስ አይደለም የሚል የሙያዊ ግምገማ እንደ አንድ ሀላፊነት የሚሰማው ባለሙያ ዝም ብሎ የኤሌክትሪክ ሀይሉን ዋጋ የኤነርጂውን ዋጋ ሰማይ ላይ ከመቆለል እነኚህ ሶስቱ ጀኔሬተሮች አስፈላጊ አይደሉም እና የሚያስፈልገውን ሀይል በአስራ ሶስት ጀኔሬተሮች እና ተርባይኖች ማመንጨት እንችላለን። ስለዚህ ይሄ አስፈላጊ አይደለም የሚለውን ጥናት ነው አሁን ያካሄድ ነው። ጀኔሬተሮችን ዝም ብሎ መደርደር ሳይሆን ኢኮኖሚካል በሆነ መንገድ ተጠቅመን እኛ ደግሞ እግዚአብሔር ከሰጠን ስጦታዎች አንዱ የውሃ ሀብት ነው። ብዙ ሃይድሮኤሌክትሪክ ማመንጨት የምንችል ስለሆነ ከዚህ ያለ አስፈላጊ ኢንቨስትመንት ያለ አስፈላጊ ጄኔሬተሮች ደርድረን ወጪ ከምናበዛ ተጠቃሚ ላይ ገንዘቡን ከፍ ከምናደርግ ለምን ከዚህ ሴቭ የሚደረገውን ሌላ ሀይል ማመንጫ ላይ አናውልም የሚል ነው እንጂ ከካፓሲቲ ጋር የሚሄድ ነገር አይደለም። ከአባይ ወንዝ ጋር በተገናኘ ኢትዮጵያ ግብፅና ሱዳን ተደጋጋሚ ውይይቶችን እያደረጉ እንደሆነ ይታወቃል። ከቅርብ ጊዜ የውይይት ነጥቦቻቸው መካከል አንዱ ግድቡን በውኃ ለመሙላት ምን ያክል ጊዜ ሊወስድ ይገባል የሚለው እንደሆነ በተለያዩ መገናኛ ብዙሃን ላይ ተዘግቧል። የታላቁ ሕዳሴ የግንባታ ሂደት ኃላፊ የሆኑት ኢንጂነር ክፍሌ ሆሮ በሀገራቱ መካከል የሚደረጉ ስምምነቶችና ንግግሮች በተለይም ከውሃ ሙሌት ስራዎች ጋር ባልተገናኙ የግድቡ የግንባታ ሂደቶች ላይ ለውጥ አያመጣም ይላሉ። የውሃው አሞላል በሶስቱ ሀገሮች በሚስማሙበት ነው። ይሄ ግን በፕሮጀክቱ የስራ ሂደት ላይ የሚያስከትለው ምንም አይነት ተጽዕኖ የለም። አሁን ያለው ስምምነት በውሃ አያያዝ ላይ ካልሆነ በስተቀር በግድቡ ፊዚካል ስራ ላይ የሚያስከትለው ምንም ነገር የለም። በአጋጣሚ እንኳን አሁን ኦፕሬሽን ሳይጀመር በፊት ውሃ መያዝ እንኳን ካስፈለገ በስምምነቱ መሰረት ጀኔሬተሮች እንኳን ባይደርሱ የአምስት ጀኔሬተሮችን አቅም ወይንም ውሃ ማስተላለፍ የሚችል ቦቶም አውትሌት የምንለው ከግድቡ ውሃ የምንለቅበት ስትራክቸር ገንብተናል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው እንዲጠናቀቅ እቅድ የተያዘለት ከሁለት ዓመታት በፊት ነበረ አሁን ላይ ሁለት ጄኔሬተርና ተርባይን የሚጠቀሙ የግድቡ መካከለኛ ክፍል በ2013 የኢትዮጵያ አቆጣጠር ኃይል እንዲያመነጭ፣ የግድቡ አጠቃላይ አካላዊ ወይም ፊዚካል ሥራዎች በ2015 የኢትዮጵያ ዘመን እንዲጠናቀቁ እቅድ እንደተያዘ ኃላፊው አክለው ነግረውናል። በዚህ ስሌት መሠረት ግድቡ ከቀደመው ማጠናቀቂያ ጊዜው ወደ አምስት ዓመታት ገደማ ዘግይቶ ይጠናቀቃል ማለት ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ቀጣዩ መሰናዶ የዘጋቢዎች መስኮት ነው። ዛሬ እንግዲህ ከዘጋቢያችን ዮናታን ዘብዲዎስ ጋር ወደ ደቡብ ኢትዮጵያ እናቀናለን። የእርቀ ሰላም ኮሚሽን በደቡብ ክልል በሚያከናውነው ሰላምና እርቅ ስራ ዙሪያ ከክልሉ ምክትል ርዕሰ መስተዳደር ጋር ዛሬ በጽፈት ቤታቸው መምከራቸው ተሰምተዋል። ኮሚሽኑ በዚህ ወቅት እንዳለው በህዝቡ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻ በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ እየሰራ መሆኑን አስታውቋል። የእርቀ ሰላም ኮሚሽኑ ሰብሳቢ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነየሱስ አባ ሱራፌል በኢትዮጵያ ህዝቦች መካከል የቆየውን ቂምና ጥላቻ በእውነትና ፍትህ ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል ብለዋል። አያይዘውም ኮሚሽኑ ይህን ለማድረግ ከስምንት ወራት በፊት ስራውን ጀምሯል፤ ከክልል ርዕሰ መስተዳደሮች ጋር የሚደረገው ውይይትም የዚህ አካል ነው ብለዋል። ዮናታን ዘርዲዮስ ተከታዩን ያሰማናል። የእርቀ ሰላም ኮሚሽን ሰብሳቢና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነየሱስ አባ ሱራፌል እንዳሉት በኢትዮጵያ ሕዝቦች መካከል የቆየውን ቂምና ጥላቻ በእውነትና በፊት ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል። ኮሚሽኑም ይህንን ለማድረግ ከስምንት ወራት በፊት ስራውን ጀምሮ ነው ያሉት። ከክልሉ የመስተዳድሮች ጋር የሚደረገው ውይይት የዚህ አካል ነው ብሏል። ሀገራችን ኢትዮጵያ በህዝቦቿ አንድነትና ጥረት በልጽጋና ሰላሟ ተጠብቆ እድገቷ እንዲረጋገጥ ለበርካታ ዓመታት በተለያዩ ማህበራዊ እና ፖለቲካዊ ግጭቶች ምክንያት በህዝቦቿ መካከል የተደራረቡ የቁርሾ ስሜቶችን ለማከም እውነትና ፍትህ ላይ መሰረት ያደረገ እርቀ ሰላም ማውረድ አስፈላጊ ነው። ሂደቱ ህጋዊ መሰረት እንዲኖረው የኢፌዴሪ መንግስት በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነትና እና መግባባት እንዲሁም እርቅ እንዲሰፍን መስራት አስፈላጊ መሆኑ በማመን በአዋጅ ቁጥር 1102/2011 የእርቀ ሰላም ኮሚሽን እንዲቋቋም አድርጓል። የእርቀ ሰላም ሂደቱ መሳካት ዘርፈ ብዙ ጠቀሜታ ያለው መሆኑ ግልጽ ቢሆንም ከነዚህ መካከል መንግስት የያዛቸውን የሰላምና የልማት ፖሊሶችን እና ስትራቴጂዎቹን በሚፈልገው ፍጥነትና የጥራት ደረጃ ተግባራዊ በማድረግ ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ውጤቶችን ለማስመዝገብ የሚያስችለው ምቹ ሁኔታ የሚጥርልን ከመሆኑ በተጨማሪ የኢትዮጵያ ሕዝቦች ተከባብረውና ተጋግዘው በመላ ሀገሪቱ በነጻነት ተንቀሳቅሰው ለመበጽለቅ የተመቻቸ እድል እንደሚፈጠር ይታመናል። የኮሚሽኑ ሰብሳቢ የክልሉ መንግስት ከእርቀ ሰላም ኮሚሽን ጋር ለመስራት ያሳየውን ከፍተኛ ነው ያሉትንም ተነሳሽነት አድንቀዋል። የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ በኩላቸው የክልሉን ሰላም ማረጋገጥ ቁጥር አንድና ተቀዳሚ ስራችን ነው ስራው በፍጥነት እንዲያልቅ የክልሉ መንግስት በቂ ድጋፍ ያደርጋል ነው ያሉት። ውጥረት ያለባቸውና ለሰላም እጦት ምክንያት ለሚሆኑ አካባቢዎችም ቅድሚያ ምስጥ እንደሚያስፈልግም ጠቁመዋል። ርዕሰ መስተዳድሩ መግባባት መፍጠር እርቅ መፍጠር ትልቅ ስራችን ነው፣ ቁልፍ ስራችን ነው። ስለዚህ በየትኛው መንገድ ከእናንተ ጋር ተባብረን እንሰራለን። ይህን በደንብ ላሰምበት እፈልጋለሁ። በተቻለ መጠን እንዲፈጥን ደግሞ እንፈልጋለን። እንዳላችሁት የእርቅ ስራ ሳይንሳዊ የሆነ መንገዱን ተከትለን ለሁሉ ነገር መረጃዎችን አደራጅተን አግባብተን አስክናን ለመውሰድ በጣም ጊዜ ይፈልጋል። በተመሳሳይ ደግሞ እየቆየ ሄደ ቁጥር ደግሞ ተጨማሪ ዋጋ እንዳያስከፍል ደግሞ እንሰጋለን። ስለዚህ ሁለት መንገዶችን መከተል ቢቻልም ጥሩ ይመስለኛል። ለጊዜው ውጥረት ባለባቸው አሁንም ተጨማሪ ለሰላም እጦት ምክንያት ይሆናሉ በሚባሉ አካባቢዎች አንድ ቁሙ፣ ይህን አስቁሙ፣ ይህን አረጋጉ፣ ይህን ተገቢ አይደለም ብሎ ምክር ሰጥቶ የሀገሩንም ሽማግሌ የሀገሩንም ባህል ተጠቅሞ መስመር ማስያዝ ያስፈልጋል። በክልሉ በርካታ ባህላዊ የግጭት አፈታት ዘዴዎች መኖራቸውን ገልጠው ይህን ሀብት መጠቀም አለብንም ብሏል። እንዴት እናግዛቸው ያላችሁት፣ ክልላችን ውስጥ ሁሉም ሕዝቦች የራሳቸው ለዘመናት ያቆዩት ባህል አላቸው። ግጭት የሚፈቱበት ግጭት መፍታት ብቻም ሳይሆን የበለጠ አብሮነት የሚያጠናክሩበት በባህሉ መሰረት የደከመ የማይገፋበት ባይቶ ሪ የመሆን የሆነ የማይገፋበት የሚታቀፍበት ብዙ አይነት የሚያኮራን ሴቶች አሉ እና እነዚህ ሴቶች መቆትቆት ያስፈልጋል ሽማግሌዎቹ ማትጋትና ወደ ስራ እንዲገቡ ማድረግ ያስፈልጋል። የኮሚሽኑ አባል ዶክተር አበራ ደረሳ በዚህ ወቅት እንዳሉት በህዝብ መካከል ሳይታወቅ የገነገነውን በቀል ቁርሾና ጥላቻዎችን በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ የሰላምና የእርቅ ኮሚሽን ይሰራል ነው ያሉት። እነዚህ ያለመግባባቶችና ግጭቶች መንስያቸው ምንድን ነው? አብዛኛዎቻቸውን እናውቃቸዋለን። በእኛ እድሜ የነበሩትን ከኛ እድሜ በፊት የነበሩም አሉ ቀደም ብሎ የተከሰቱ ያለመግባባቶች እና ዛሬ የተከሰቱ ያሉ ያለመግባቶች የተያያዙ ናቸው በአብዛኛው። ስለዚህ ከምንጩ አይተን ሳይንሳዊ በሆነ መንገድ ተንትነን ህዝቡን አሳትፈን ካልፈታኑ በስተቀር የሆነ ብራንቹ ላይ ብንጠለጠል እንደገና ብራንቹ ስለሚያፈራ ችግሩ ተመልሶ ይመጣል። ስለዚህ ነው ሰላም ኮሚሽን ዲፕ ሄዶ ወርዶ የተቻለውን ያህል ወደኋላ ተመልሶ የነዚህ ኮሻዎች መንስያቸው ምንድን ናቸው? ምናልባት በአብዛኛው የምንሰማማ ነገር አለ። የነዚህ ችግሮች መንስያቸው ፈጣሪዎች አንዳንዴ መንግስት ነው። ማን ክዶ ነገር አለ። ኮሚሽኑ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከተለያዩ የህብረተሰብ ክፍሎች ከተውጣጡ ጋርም በሐዋሳ ከተማ ተወያይቷል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳም ዮናታን እናመሰግናለን። አሁን ወጣቶች በተለያዩ ጉዳዮች ላይ ነጻ ሀሳቦቻቸውን የሚያጋሩበት ሰዓት ላይ ደርሰናል። የዛሬውን ነው ዓለምን ከቀየሩ የሩብ ምዕተ ዓመታት ፈጠራዎች ውስጥ ማህበራዊ ድረገጾች ዋነኞቹ ናቸው። የዕለት ተዕለት ተግባቦትን ብቻ ሳይሆን የዓለምን ምጣኔ ሀብትና ፖለቲካ ላይ ተጽዕኖ የሚያሳድር ነገር ሆነው ተገኝተዋል። በኢትዮጵያም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች በፖለቲካ ላይ እና በማህበራዊ አስተሳሰብ ላይ ተጽዕኖ እየፈጠሩ እንደሆነ የቅርብ ጊዜ እውነታ ነው። እስቲ እናንተን ጠይቃችሁና በማህበራዊ ድረገጽ ላይ ያሉ የተጽዕኖ ፈጣሪዎችና የለውጥ አራማጆች ሚና ምን መሆን አለበት ብላችሁ ታምናላችሁ? ጠጋይ ይታይ ስለሚባለው አሁን ላይ አብዛኛው ማህበረሰብ የሶሻል ሚዲያን በትኩረት ስለሚከታተል አብዛኞችን ስንመለከት በፖለቲካው ቀውስ ምክንያት ናቸው። ብዙዎችን ስንመለከት ደግሞ እውነታውን ተከትለውና ሚዛናዊ ፍርድ የሚሰጡ ናቸው። ስለዚህ በፖለቲካው ዘርፍ መፍትሄ የሚያገኙ እነሱ ናቸው ብዬ ገምታለሁ። ስለዚህ እነዚህ ሰዎች መሆን ያለበት ብዬ የምገምተው እና መሆንም ያለበት ምንድን ነው? ተጽዕኖ ፈጣሪነታቸው ለበጎ ተግባር ቢሆን ማለት ብሔርን ከብሄር ከማጋጨት አሁን ላይ ምንም በሚያውቀው ለአዲሱ ትውልድ የተዛባ ትርክትን ከመተረክ ጥሩ ጥሩ ጎኖችን እያመጡ ከሚያለያዩነት ይልቅ አንድ የሚያደርጉነን ትርክቶች እያመጡ አስተማሪ የሆኑ ሀሳቦችን እያመጡ ሀገሪቱን ወደ ተሻለ ሁኔታ እንዲያሸጋግሯት የሚል እምነት ነው ያለኝ። ሀገራችን፣ ንግስት ዳኘው ይባላለው። ማህበራዊ ሚዲያ ላይ ያሉ ሰዎች በሀገር ሰላም እንዲፈጠር ማድረግ ያለባቸው በቃ መጥፎ መጥፎ ነገሮችን እስካሁን የተሰሩትን እነዛን መናገር ምናምን ሳይሆን በቃ ካሁን በኋላ አንዱ ነን እንድንኖር ሰላም እንዲፈጠርና በብሔር ሳይከፋፈሉ አንድነትን ፈጥረው እኩል እንድንኖር ማድረግ ነው ያለባቸው። አንዱ ሆኖ መስራት ነው ያለባቸው ማለት ለሕሊናቸው ሲሉ ለሀገራቸው ሲሉ፣ ለሀገር ይጠቅማል፣ ለወጣቱ ጠቃሚ ነው ብለው ያሰቡትን ነገር እነ ማስተላለፍ ነው ያለባቸው በሚዲያ ማለት ነው ነው ብዬ ነው የማስበው እኔ። እንዴት ስማው እባላለሁ በማህበራዊ ሚዲያ ብዙ ተከታይ ያላቸው ሰዎች ኃላፊነት በተሞላበት መልኩ መጽሐፍ አለባቸው እያስባለሁ። አንዳንዴ የግል ስሜታቸውን ከማንጸባረቅ ባሻገር የምጽፈው ነገር በሌሎ ማህበራዊ ወይም ማህበረሰብ ላይ ምን ያክል ተጽዕኖ ሊያመጣ ይችላል። የሚጽፉት ነገር ደግሞ ምክንያታዊ መሆን አለበት። የሆነን ደጋፊ ለማስደሰት ተብሎ ሁልጊዜ ህዝባችንን ሞራሉን፣ ማህበራዊ ኑሮውን፣ አስተሳሰቡን በጣም የሚቃረኑ ከባህላችን ያፈነግጠው ነገሮች ጻቁሰማለሁ። ስለዚህ በኔ እይታ እነዚህ ወንድሞች መጽሐፍ ያለባቸው ሁል ጊዜ እውነታን ተመርኩዞ አንዳንዴ እውነታንም እንኳን የማጽፊበት አጋጣሚ ሊሆን ይችላል ህዝብን የሚያስቀይም ሆኖ ካገኘሽው ህዝብ ሊያስታርቅ በሚችል መልኩ በተለይም የኢትዮጵያ ብሔራዊ ጥቅም ሊያስጠብቅ በሚችል መልኩ እና የህዝቦቿን ታሪካዊ አንድነት እና በጋራ አብሮ የመኖር ስሜት ያገናዘበ ቢሆን የበለጠ ጥሩ ነው ብዬ አስባለሁ እና በሀላፊነት መስራት አለባቸው የሚል ህሳቤ ነው ያለኝ ሁላችሁም የማህበራዊ ድረገጽ ተጽዕኖ ፈጣሪዎች ህዝቦችን ወደ አንድነት የሚመሩ ነገሮችን የማበረታታት ሀላፊነት አለባቸው ብላችሁናል እና እናመሰግናለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪዮ ነው። ቀጣዩ ደግሞ የመጨረሻው መሰናዷችን ባለፈው ሳምንት ህይወቱ ያለፈው የሙዚቃ ሰው ኤልያስ መልካን የሚዘክር መሰናዶ ነው። እናቱን፣ ወንድሙና ጓደኛው ኤልያስን በምን ያስታውስታል? ጽዮን ግርማ መሰናዶ አዘጋጅታለናለች። አዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አብነት እየተባለ በሚጠራው አካባቢ በ1970 ዓ ም ከእናቱ ወይዘሮ ጸዳለ ፈለቀ ከአባቱ አቶ መልካ ገረሱ የተወለደው ኤልያስ መልካ ከሶስት ወንድሞቹና ከአራት እህቶቹ ጋር በአንድ ላይ ነበር ያደገው። ገነት ቤተ ክርስቲያን ውስጥ በፕሮቴስታንት እምነት ተከታይ ቤተሰቦቹ ጋር በመሆን በዝማሬና በጊታር አገልግሎት ልጅነቱን አሳልፏል። በጊታር ፍቅር የተጀመረና በቤተ ክርስቲያን አገልግሎት ውስጥ ያደገው የሙዚቃ መሳሪያ መጫወት ፍላጎቱና ችሎታው ያሬድ የሙዚቃ ትምህርት ቤት አድርሶት እጅግ የተዋጣለት ብቃት ያለው የሙዚቃ ተጫዋችና አቀናባሪ ለመሆን በቃ። ግጥምና ዜማ ደርሶ ሙዚቃንም አቀናብሮ ላለፉት 25 ዓመታት በሰራቸው ስራዎች የዚህ ዘመን የወጣቶች ትውልድ መጠሪያ ምሳሌ ነው ይሉታል ባለሙያዎቹ። የኤልያስን ስራዎች በከፍታ ሲያሞግሱት፣ በስልክ ያነጋገርኳቸው እናቱ ወይዘሮ ጸዳ ዓለም ልጃቸውን በብዙ እንደሚያስታውሱት ይናገራሉ። ኤልያስ መጀመሪያ ሲጀምር በርግጥ ቦታ ሰጠ ነው ምክንያቱም ትምህርቱን ሌላ ቦታ እንዲደርስ ምናምን ነበር ሀሳባችን። ግን እሱ ከልጅነቱ ጀምሮ ዝምባሌ ወደ ጋፍ ለሆነ ቤት ውስጥ አባቱ ጊታር እየገዛ ምናምን ቤት ውስጥን ስናመልክ እሱ ይመራን ነበር። ከዛ በኋላ ያው ጠሎት ሴት ዘማሪ ነበረ፣ ከመሳሪያ ዘምር ነበረ። ከዛ እንደዛ እንደዛ እያለ ያው ወደዚህ ፕሮቴስታንት እምነት ተከታይ ነበር። እዛ ነው ጊታር መጫወት የጀመረውና። እናንተም የፕሮቴስታንት እምነት ተከታይ ናችሁና ወደ ሙዚቃው ሲሄድ ቅር አላላችሁም ነበረ? አላለንም። ከመጀመሪያ ነው እንጂ። ከዛ በኋላ ዝንባሌ እዛ ስለሆነ ለሱ ሌላ ዝንባሌ ስለሌለው በቃ አባቱን ተባበረው። እኛም ያው ደስ አለን ማለት ነው። ምን አይነት ልጅ ነበር ኤልያስ? ምን አይነት ልጆ ነበረ ኤልያስ? ተር ልጅ ነው። ከልጅነቱ የጀምሮ ሰጪ ነው። አስተዋይ ነው። ደግ ልጅ ነው። አንድ ቀን አስቸግሮን አያውቅም። ጎረቤት አያውቀውም። ከዛ በኋላ ወደ ሀያ አመት ይሆናል ከቤት ወጥቶ ወደ ጓደኞቹ ጋር የሚኖሩ የነበረው ለስራ ሲል እዛ ነበረ። ከዛ በኋላ ከኔ የበለጠናው ጓደኞች ያውቃሉ። ለሰው ነው የሚጎዳ ያው እዙ ነው የሚያውቀው። እኔ እንኳን ብናገር አምር በምንም መረሳውም። ቀልደኛ ነው። ጨዋታ ይወዳል። ፍቅር ነው ፍቅር ነው። ስሙ የራሱ የሊያስ ነው እንጂ ፍቅር ነው። ይህ ፍቅር ልጅ ነው ማናም ነው። ልጃችን ነበረ። እንዲህ አይነት ነው። ኤልያስ መልካ ቤተ ክርስቲያን ውስጥ ያገለግልበት ከነበረው የመንፈሳዊ ዘማሪያም ቡድን በተጨማሪ መዲና፣ ስሪኤም፣ ዜማላስታስ እና አፍሮ ሳውንድ የሙዚቃ ቡድኖች አንዳንዶቹን በመስራችነት በሌሎቹ ደግሞ በአባልነት ተሳትፏል። የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስራዎች፣ ጎሳዬ ተስፋዬ፣ ዘሪቱ ከበደ፣ እዮ መኮንን፣ ሀይሌ ሩትስ፣ ኩኩ ሰብስቤ፣ ሚካኤል በላይነህ ቁጥራቸውን በዚህ ፕሮግራም ዘርዝሩ ለመጨረስ የሚያዳግት ስማቸው በስራቸው የገዘፈ ወጣትና አንጋፋ ድምፃውያንን የሙዚቃ ስራ አቀናብሯል። ኤልያስ ኤልያስ ከነበሩት ሁለት ወንድሞቹ አንዱ አሁን በሕይወት የለም። አባቱ አቶ መልካ ገረሱም ሕይወታቸው ያለፈው ከወራት በፊት ነው። አቤኔዘር ታናሽ ወንድሙ ነው። በወቅቱ ልጅ ቢሆንም አባቱ ለኤልያስ ያደርጉለት የነበረውን ድጋፍ ያስታውሳል። ቤት አንዳንድ ነገር እንደዚህ አላለ ከወዳደቁ ነገሮች ና እንደዛ ሲያደረግ አይተውት ጊታር ገዛለት። አንተ የስንት ዓመት ታላቀህ ነው? በእኔና በሱ መሀል አንድ አራት ሰው ምናምን፣ አንተ እዚ ታናሽ ነህ ማለት ነው። በጣም ግን አስታውሳለሁ ሆነ በልጅነቴ፣ እኔ በልጅነቴ የማስታውሰው መመሰለሽ ጥግዛ የእሱ ሜንታ ቤት አለ እና እዛት መኝታ ቤት ነው የሚውለው የሚያመሸው። እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር፣ ለምንድን ነው በር ዘግቶ የማይከፍተው? እና አንዳንድ ጊዜ በታች በኩል እንዲበራ ትንሽ ክፍተት አላት። በዛ በኩል እጠራዋለሁ፣ እጠራው ነበረ። ሄዳያስ ክፈትልኝ ምናምን ስለው እሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም ነበር። እና አንዳንዴም አቴንሽኑን ለመሳት በቃ የሆነ ነገር አምጥቼ አንጋጋበታለሁ ምናምን፣ ከስር ክፈትልኝ ነው። በጣም ሳስቸግረው አንዳንዴ ተናዶ ወይ ሊመታኝ ወይ ከፍቶ ያስገባኛል። እንግዲህ የፕሮቴስታንት እምነት ተከታዮች መሆናችሁን ነግረህኛል፣ አንተም ቤተሰቦቻችሁም። ግን እንደዛም ሆኖ ያው ኤልያስ በሙዚቃ ስራ ላይ ነበርና ብንጫወተው ለማስታወሻ ይሆናል። እንደው ይሄኛው ስራው ብትጫወቱት ደስ ይለናል። እንደ ቤተሰብ የምትለው የምትመርጠው ስራ አለ፣ እሱ ከሰራቸው እሱ ከሰራቸው ስራዎች? አዎ ድሮ እንዴት መሰለሽ አሁን ድሮ ሙዚቃ ሲሰራ ዘፈንና ዘመረ የሚለው ነገር አለው ኤልያስ የሆነ ጊዜ የመፋዘርም ለማናገር ይሞክሩ ነበር ማለት እንደ ማንኛውም እምነት የትኛውም እምነት ያው ዘፈን አይፈቅድም። እና እሱን በትንሽ ይነት እድሜው ስለነበረ ያን ጊዜ ለምን ዘፈን ይሆናል ምናምን ብለው ሲነግሩት፣ ለምን ቅልቅ ያለ ዘፈን ይሆናል ሲሉት የሚሰጣቸው መልስ ነበረ፣ ዘፈን ማለት እንደዚህ ነው፣ እንደዚህ ነው ብሎ ያስረዳቸው ነበረ እና አሁን ዘፈንም ያልሆነ በቃ ዜማና ግጥም ያለው አይነት ነገር የሆኑት አሁን የዘሪቱ የዮብ ሀይሌሩትም ብታረጊልኝ ደስ ይለኛል። ከሶስቱ ሰዎች ከነሱ መሀል በቃ ከዘሪቱ ጀምሮ ወደዚህ ያሉትን ብትጋብዥ ልኝ ደስ ይለኛል። ታናሽ ወንድሙ አቤኔዘር ከመረጣቸው ድምፃውያን መካከል በህይወት የሌለውን ድምፃዊ የኢዮብ መኮንንን ነገን ላየው ምርጫ ላድርግና በዚሁ ላብቃ። ነገን ላየው በኤልያስ መልካ የተቀነባበረ የኢዮብ መኮንን ዘፈን ነው። አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱ። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ደናደሩ መልካም ምሽት